ለጥያቄው መልስ ነው። ቀጣዩ ቅንብር የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ሰላም በማጣት ተቃውሳ የነበረችውን ኢትዮጵያን አረጋግቷል ብለው ብዙዎች ይስማማሉ። ይሁን እንጂ እርሳቸውን ወደ ስልጣን ያመጣቸውን የህዝብ የፖለቲካ ጥያቄ መመለስ መመለስ ገና አለመጀመራቸውን የሚናገሩም አሉ። የጠቅላይ ሚኒስትሩን ስራ የገመገመ የጥያቄው መልስ ዝግጅታችን ነው የሚቀጥለው ዩናይትድ ስቴትስ ውስጥ በሚሽጋን ግዛት በኬተሪን ዩኒቨርሲቲ የታሪክ ፕሮፌሰር ህዝቅኤል ገቢሳና ከኢትዮጵያ ደግሞ የህግ ባለሙያና የፖለቲካ ተንታኝ አቶ ውብሸት ሙላት የአድማጮችን ጥያቄ ይመልሳሉ። የፕሮግራሙ አዘጋጅ ትዝታ በላቸው ምሁራኑ በቅድሚያ የጠቅላይ ሚኒስትሩን ያለፉ ሁለት ወራት ክንውን እንዲገመግሙ ጋብዛለች። የአዲስ አበባው አቶ ውብሸት ሙላት ይጀምራሉ። አመሰግናለሁ። ዶክተር አብይ አህመድ ጠቅላይ ሚኒስተር ሲሆኑ የተረከቧት ኢትዮጵያ በአስቸኳይ ጊዜ አዋጅ የምትተዳደር ሀገር ናት። ኮማንድ ፖስት አላት። በበርካታ ችግሮች የተለይ ባለፉት ሶስት አመታት ማቆሚያ በሌለው ችግር ውስጥ የነበረችን ሀገር ነው የተረከቡት። በዋናነት በኦሮሚያ ክልል ችግሮች ነበሩ። ማለት የህዝቡ ፍላጎትን ነበር መንግስት የወሰዳቸው እርምጃዎች አሉ። በተለይ ግድኝ ያለ ስርአት አለ። ኦሮሞ ተወላጆች ከሶማሊያ ተፈናቅለዋል። መንግስት ደግሞ በርካታ ችግሮችን እዛ ፈጸመበት ሁኔታ ነው። እንግዲህ እሳቸው የወጡት በአማራ ክልልም በተለይ ደግሞ የአማራ ብሄርተኝነት ተኝነት ከፍ እያለ በመጣበት ና የህልውና ጉዳይ በሆነበት እንደ ወልቃይት የሚያጨቃጭቅ በሆነበት በርካታ ሰዎች በተገደሉበት ና በተፈናቀሉበት እንዲሁም በታሰሩበት ጊዜ ነው የመጡት። በዛ ላይ ደግሞ ራሱ በአድንም ሌላ በተለይ ቃናቱ አካባቢ ያለው በአድን ግን ለህዝቡን ፈተና በሆነበት ወቅትና በተከፋፈለበት ጊዜ ነው የመጡት እና በአጠቃላይ እ በተለይ በኦሮሚያ ና በሶማሌ በአማራ ና በትግራይ ችግር ባለበት ወቅት ነው የመጡት ና ከዚህ አንጻር በአስቸኳይ ጊዜ አዋጅን የሚፈታው ያልቻልነውን በርካታ ነገሮች እያስተካከሉ በመሄድ ላይ ናቸው። ህዝቡም ትንሽ በመነቃቃት ና እንደውም ተስፋ እያጫረ ባለበት ሁኔታ ላይ ነው ያለው። ሌላው እንግዲህ እሳቸው የተረከቧት ደግሞ ኢህአዴግ አሁን እንግዲህ ባለፉት ሀያ ምናምን አመታት ሲመራ የነበረው ስርአት በሌለው በህግ በሌለበት ተቋማትን እያፈረሰ በሄደበት ፓርቲያዊ ያሰራር እንጂ መንግስታዊ ያሰራር ጠቅላላ በመነመንበት በጠፋበት እንግዲህ ሀገሪቱን በሙሉ ከጠቅላይ ሚኒስተር እስከ ቀበሌ ሊቀመንበር እንደ ከቀበሌ ሊቀመንበር እንደ ጠች ወርዶ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ድረስ በሽመኛ ብቻ በምትተዳደርበት ህግና ሥርዓት በሌለበት ሁኔታ የምትተዳደርን ሀገር ስለሆነ የተረከቡት እንግዲህ ፈተናቸው ብዙ ነው። በተለይ ምንም ሥርዓት እየጠፋና ህዝቡ ተስፋ እየቆረጠ የሄደበት ሁኔታ የነበረችን ሀገር ስለሆነ የተረከቡት እንኳን አይደለም የህግ የበላይነትና እንደ ሃይማኖታዊ ሞራላዊው ሞራላዊ የሆነው ነገር ሁሉ እየጠፋ የሄደበት ሁኔታ ነበር የነበረው ና በተወሰነ መልኩ መነቃቃት ሁኔታ አለ። ነገር ግን ያው የህዝቡ ጥያቄ አሁንም እንደው ያሰሯቸው የሆነ የሚል አሁንም ፍርሃት ነው ህዝቡ ያለው። ምክንያቱም ከአሁን በፊት ከነበሩትም ጠቅላይ ሚኒስተር ኃይለማርያም ደሳለኝ የሚል እንደዚህ አይነት ችግር ላይ እየወደቁ ይመስል ነበር እና እሳቸውም ከተናገሩት ይህንን መረዳት ይቻላል። ያሰሯቸው አካላት ሰዎች ስለነበሩ ማለት ነው እና በአሁኑ ላይ በተወሰነ መልኩ መነቃቃትና አገራዊ መግባባትንም ለመፍጠር ያደረጓቸው ጥረቶች ይበል የሚያሰኙ ናቸው ማለት ይቻላል። በተለይ የተወሰኑ እስረኞቹን መፍታት፣ የኦሮሞ ዲሞክራሲ ግንባር አባላት የነበሩትን ወደ ሀገር ውስጥ መጥራት፣ አሁን ደግሞ በቅርቡ እንደተናገሩት ወደ ግብጽ ሄደው ባለፈው በአይስአይስ የተገደሉ ሰዎችን አስከሬን ለማምጣት ቃል ሁሉ ገብተዋልና ማለት ለዜጎች ክብር መስጠት በመጀመራቸው መግባባትንም ለመፍጠር ጥረት በ አዎንታዊ መንገድ መውሰድ ይቻላል። አቶ ውብሸት የአድማጮችንም ጥያቄ ያክለን ስለምንወያይበት እንደው ጠቅለል ያለ ግምገማ ሰጥተውናል። በአዎንታዊ መልኩ ነው እሳቸው ያደረጉትን የሚያዩት። እርሶ ቋፍ ላይ የነበረች ሀገር ነው የተረከቡት። እና ብዙ የሰሯቸውን እስረኞች መፍታትና የመሳሰሉትን ሁሉ ዘርዝረዋል። ግን አንድ ቁልፍ ቃል ያሰሯቸዋል ወይ የሚለውንም ደግሞ ሀሳብ ሰንዝረዋል። እና መዘንጋት የሌለበት ጠቅላይ ሚኒስትር አቢይ አህመድ የኢህአዴግ ተመራጭ ናቸው፣ የኦፒዲኦ ተመራጭ ናቸው። እና ከዚያ አንጻር ዶክተር እስቄል ገቢሳ የሚሰጡንን ሀሳብ እንመልከት። እርግጥ ነው ከተነሱት ነገሮች ሀገር አቋፍ ላይ ነበረች እሱን ወደኋላ መልሰዋል አረጋግተዋል። ማለት ባይቻልም አንዣብቶ የነበረውን አደጋ ትንሽ ወደ መረጋጋት እንዲመለስ አድርገዋል በዚህ ደረጃ እንግዲህ አንደኛ ፀሐያማ የሆነ ስብዕእና ስላላቸው ሰው ሊከተላቸውና ሊያምናቸው ይችላል እኛ ለዜጎች ግድ የሚላቸው የሚመስሉ አንዳንድ ነገሮችን አድርገዋል። በተለይ ተረስተዋል የሚባሉ ዜጎችን ከውጭ ከጎረቤት ሀገሮች ወደ ማስፈታት መንግስት ለዜጎቹ ግድ ይለዋል ሊባል የሚችል አድራጎት ስለሆነ ጥሩ ነገሮችን አድርገዋል። በተለያዩ የኢትዮጵያ ክፍሎች በመገኘት ሕዝብን አነጋግረዋል። አዲስ ጠቅላይ ሚኒስትር ወይም የማንኛውም ድርጅት መሪ ስራውን በሚጀምርበት ጊዜ በውስጡ ያሉትን ማየትም በጣም አስፈላጊ ነገር ነው። እነዚህ ሶስት ነገሮች ወይም ሌሎችን ተጨምረው የፖለቲካ አለመረጋጋት የነበረውን ነገር ትንሽ መለስ አድርገውታል ለማለት ይቻላል። በሀገሪቱ ላይ ያዣበበው ግን የመበታተን እና የእርስ በርስ ጦርነትን የሚመስል በኢትዮጵያ ሶማሌ ክልልና በኦሮሚያ መካከል በየቦታው ሲነሱ የነበሩትን አለመረጋጋት ፈጽመው አስወግደዋል ለማለት በሚቻልበት ደረጃ ላይ አይደለም። የማንነት ጥያቄዎች ተነስተዋል። በኢትዮጵያ ውስጥ እነሱንም መልስ ለመስጠት ሞክረዋል። በተለይ በንግግራቸው በተለያዩ የኢትዮጵያ ክልሎች ሄደው በንግግራቸው ተስፋ የሚሰጥ ንግግር እየሰጡ ሰዎችን ወደ ተስፋ እንዲመለሱ አድርገዋል። ሆኖም ግን በሚናገሩበት ጊዜ በአንድ ቦታ የሚናገሩት በአንድ ቦታ ችግር እየፈጠረባቸው በሌላ ቦታ የሚናገሩት በተለየ ቦታ ችግር እየፈጠረባቸውም እንደነበረ የሚታወቅ ነገር ነው። የለውጥ ተስፋ አድርገን ነው። በተለይ አሁን አቶ ገዱ አንዳርጋቸው አማራ ክልልን በጎበኙበት ጊዜ እንደተናገሩት የደገፍ ኖት ለውጥ በኢትዮጵያ ውስጥ ያመጣሉ ብለን ነው አሉ። ሁሉም ሕዝብ ከሳቸው ተስፋ ያለው ይህንኑ ነው፣ ለውጥ ያመጣሉ ተብለው ነው። ምክንያቱም እስካሁን ድረስ ያለው ስርዓት ለኢትዮጵያ ህዝብም ለሀገሪቷም ይሆናል ተብሎ በማይጠበቅ ቦታ አደጋ ላይ አድርሶት ስለነበረ ለውጥ ያመጣሉ ነው። ይሄንን ለማየት ከፈለገኝ አንደኛ ርዕዮተ ዓለማዊ የሆነ ለውጥ ተደርጓል ከተባለ፣ አሁንም ቢሆን የሚናገሩት የልማታዊ መንግስትን እንዳላቸው ነው የሚናገሩት። ከዛ ለውጥ ያለ ነገር ብዙም አላየሁኝም። ሌላው የመዋቅር ነው። የመዋቅራዊ ለውጥ ያመጣሉ ተብሎ ይታሰባል። በዛ ደረጃ ላይ የተጨበጠ ነገር ያየሁት ነገር የለም። ሶስተኛ በፖሊሲ ደረጃ ለውጥ ያመጣሉ ተብሎ ነበር። ነገር ግን ከእሳቸው መመረጥ በፊት የነበሩት ዋና ዋና ጥያቄዎችም እስካሁን ድረስ በቅጡ ከድረስ አልተደረጉም። ዋና ዋናዎቹ ጥያቄዎች ለምሳሌ ከአስቸኳይ ጊዜ አዋጁ ብንነሳ፣ ሌላውን የዲሞክራሲ ምህዳሬን ለማስፋት የሚለው በኋላ ልንመለስ እንችላለን። በእነዛ ደረጃዎች ብዙ የ ለውጭ ሁኔታዎች ነው የሚያላየው። መጨረሻ ላይ አንድ ነገር የምናገረው ዶክተር አብይ ወደ ስልጣን የመጡት ኢህአዴግ ስለፈለጋቸው ሳይሆን የህዝብ ድጋፍ ስለሆነ ነው። አሁንም የህዝብ ድጋፍን ተጠቅመው ይህንን መዋቅራዊና ሪዮታላዊ የሆነ መሰረታዊ ለውጥ ለማምጣት የህዝቡን ድጋፍ በመጠቀም ይሄ የተፈራውንና ያሰሯቸዋል ወይም የሚባለውን ጥያቄ ፊት ለፊት ለመጋፈጥ ብዙም አላሳዩም። አሁንም ፈራ ተባ ያሉ ነው እንጂ የህዝብ ድጋፍ አለኝና የህዝብ ጥያቄ አለ እና በድፍረት በህዝብ ድጋፍ በህዝብ ጥያቄ መሰረት መልስ ማለት የሚል ነገር ብዙ ላይ የሆን ሆነ። እሺ አመሰግናለሁ። ይህን ያህል የመንደርደሪያ ሀሳባችሁን ከሰጣችሁን ወደ አድማጮች ጥያቄ እንግባና በርካታ በኢሜይል በፌስቡክ የደረሱን ጥያቄዎች አሉ። እነሱን እያሰማኋችሁ መልሳችሁን ትሰጡኛላችሁ። ተናስትልጊ እኔ የምደውለው ከዚሁ ከቨርጂኒያ ነው። እርግጥ ዶክተር አብይ መመረጥ በጣም ጥሩ ነገር ነው ያው በሀያ ሰባት አመት ያልሰማናቸውን ጥሩ ነገሮች እንደ ጠቅላይ ሚኒስቴር ሰምተናል እዚሁም እናመሰግናቸዋል ግን በእርግጥ የሰሩት ስራ ቢኖር አገር ለማረጋጋት በሁሉም ቦታ ሄደው ያው ህዝቡን ለማረጋጋት ሰርተዋል ያለ ከዚህ ውጭ የሰሩት ስራ ካለ እንዲገለጽልኝ አቶ ውጤ ጠይቃሉ ከዚህ ውጭ ሌላ ስራ ሰርተዋል ለማለት ግን ይህም ነው አለ። እውነት ግን ኢትዮጵያ የሚያስፈልጋት እንደዚህ ማረጋጋት ብቻ ነው ወይስ የፖለቲካ ችግር ነው ኢትዮጵያ ውስጥ ያለው? እንግዲህ አድማጫችን የሚሉት እስካሁን አረጋግተዋል፣ እናንተ አገሪቱን እንዳረጋጉ ገልጻቸዋል። ነገር ግን ከነበራቸው የጊዜ አንጻር በቂ ስራ ሰርተዋል ብላችሁ ታምናላችሁ? የባከነ ጊዜ አለ? ምክንያቱም በንግግራቸው የሚተቿቸው ብዙ ሰዎች አሉ። ብዙ ይነጋገራሉ እንጂ የሚፈጽሙት የለም እያሉ አቶ ውብሸት፣ እንግዲህ ያው እሳቸው ጠቅላይ ሚኒስትር ሆነው ከመመረጣቸው በፊት የታወጀ አስቸኳይ ጊዜ አዋጅ አለ። እዚህ አንጻር ቅድሚያ ሊሰጥ የሚችለው አገር ማረጋጋት ነው። እንግዲህ ሌሎች እርምጃዎችን ማረጋጋት በኋላ የሚወሰዱ አሉ፣ ጎን ለጎን የሚወሰዱ አሉ። ከዛ አንጻር እንግዲህ ወደ ሁለት ወር አካባቢ የደረሰ ነው፣ እሳቸው ከተመረጡ የሰሯቸው ትንሽ ናቸው የሚባሉ አይደሉም፣ እንደ እውነቱ ለመናገር ማለት ነው። ለምሳሌ ቀድሞ ጠቅላይ ሚኒስትር ከአቶ ኃይለ ማርያም አንጻር ብንወስድ፣ አቶ መለስ ዜናዊ አንጻር ብንወስድ፣ በሁለት ወር ጊዜ ከሰሩት አንጻር ስናየው ብዙ ነው። ግን ማነጻጸር ያለብን ሀገሪቱ ከነበረችበት ችግርና ራሳቸውም ቃል ከገቡት ህዝቡም ከሚጠብቀው አንጻር ከዚህ አንጻርም ብንለካው ያነሰ አልመሰለኝም። እንደውም ኢኮኖሚያዊ ችግሩንም ሁሉ ለመፍታት ትላንትና ነው ከትላንት ወዲያ የትግራይ ተወላጆች ናግተው ባነጋገሩበት ላይ እንደተናገሩት ሳውዲ አረቢያ እንደዚህ አንድ አምስት ቢሊዮን ዶላር እርዳታ ጣ እንድትገባላቸው እና የአንድ ዓመት የነዳጅ ስጦታ ሁሉ እንደተሰጣቸው ስለሰማን ከዚህ አንጻር እንደውም ካሰቡት በላይ እርቀው ሂደዋል ይሄ ማለት ግን መሰራት የነበረባቸው ያልተሰሩ ነገሮችን በመካድ አይደለም። የአድማጭን ጥያቄ እንግዲህ የሆነ ብቻ ነበሩ ጥያቄያቸው ከተባለ አይደለም፣ ህዝብ ብቻ አይደለም። በጣም በርካታ ጥያቄዎች አሉ፣ ህዝብ የጠየቃቸው፣ ህዝቡ የሚፈልጋቸው። ግን ዋና ዋና እርምጃዎችን ለመውሰድ የሀገሪቱን ያው በዋናነት ብሄሩን መሰረት ያደረገ የፌዴራል ስርአት እና የሀገር አወቃቀር ስርአት ሆነ የምትከተለው እኔ እንደሚገምተው ከተለያዩ ብሄሮች አመኔታን እና ይሁንታን ማገኘት የፈለጉ ይመስለኛል። ምክንያቱም ጡረታ እንኳን ሲያስወጣቸው የተወሰኑትን ባለስልጣናት እንዳኮረፉ እና እንደተቀየሙ ነው እንግዲህ የተናገሩት። እርግጥ ስለተቀየሙ ብለው ደግሞ ሌላ ነገር አለመውሰዳቸው በራሱ አጠያቂ ሆኑ እንግዲህ። አንድ ሰው እንደምንም እንኳ ቆራትን ቢሆንም ወይም ሙስና የፈጽመው ቢሆንም ሲባረር የብሄሩ ጉዳይ አብሮ ስለሚመጣ ያንን ትንሽ አመኔታ እና መግባባት መፍጠር የፈለጉ ይመስለኛል ና ከዚህ አንጻር ወደፊት የተለያዩ እርምጃዎችን ይወስዳሉ ብዬ አስባለሁ። እሺ አመሰግናለሁ። ከዚሁ ጥያቄ ጋር አያይዤ በኢሜይል ከመጡልን ጥያቄዎች አንዱ አቶ ሰለሞን በላቸው የላኩልን ጠቅላይ ሚኒስትር አብይ ይዘውት የተነሱት አስተሳሰብ በእርግጥ ከኢህአዴግ የተለየ ነው ወይ የሚል ነው። በሀያ ሰባት ዓመታት የኢህአደግ አመራር እንደዚህ አይነት አስተሳሰብ ይዞ የመጣ መሪ ጭራሽ አላየውም ይላሉ። በእርግጥም የኢህአደግ አስተሳሰብ ከሆነ በነባሮቹ አመራሮችና በሳቸው አመራር መካከል ምን ልዩነት ታያላችሁ ነው የሚሉትና ዶክተር ስቄል ቀደም ያለውን ጥያቄ ሲመልሱ የኢህአዴግን የአብዮታዊ ዲሞክራሲን መርህ እንደሚከተሉ ነው እና የጠቀሱት የተለየ ነገር አላዩም ወይ? በየቦታው ያደረጓቸውን በጎ ነገሮች አሁንም በጎ ናቸው ብዬ እናገራለን። ከእሳቸው በፊት የማይነሱ አንዳንድ ኢትዮጵያን የመውደድን ነገሮች በሰፊው ማንሳታቸው መልካም ነገር ነው። እኔ ግን ያልኩት አንደኛ ለውጥ በምንልበት ጊዜ የለውጥ ጠቅላይ ሚኒስትር ናቸው። በለውጥ ፈላጊዎች ግፊትም ጠቅላይ ሚኒስትር የሆኑ ናቸው። ስለዚህ የዛ ማህበራዊ ሀይል ኤጀንት ናቸው ብዬ ነው ለመገመት የምፈልገው። በዛ ደረጃ ከሆነ ርዕዮተ ዓለማዊ ነገር ተለውጧል ወይ ከተባለ ምንም ያየሁት ነገር የለም። አቶ መለስ በነበሩበት ጊዜ ይናገራሉ፣ አንድ ችግር ሲፈጠር ይሄ ቦናፓርቲዝም ወይንም ከሁለት ሺ አምስት ምርጫ በኋላ ልማታዊ መንግስት እንገነባለን ያንን ሪዮት ዓለም ወደድኩትም ቀላሁትም ከየት እንደሚመጣ ግልጽ ባለ መንገድ የሪዮት ዓለማዊ አቅጣጫን ቀይተዋል። ከዛ ወዲህ በኢትዮጵያ ውስጥ በተቀየሰው ላይ እንዲያውም ቢዝነስ ሰዎችን በሚያነጋገሩበት ጊዜ መንግስታችን ልማታዊ መንግስት ነው ብለው ያንኑ ነው ሲያቀነቅሉ የሰማኋቸው። በሀገሪቱ ውስጥ በመዋቅር ደረጃ በተለይ በጸጥታና በጦሩ መካከል ብዙም ብዙም አይነት ለውጥ እስካሁን ድረስ አላየሁኝም። ከኢህአዴግ የተለየ ነው የሚባለው ነገር፣ አሁንም የኢህአዴግ ጠቅላይ ሚኒስትር ናቸው። አሁንም ኦህዴድ ከኢህአዴግ ውስጥ ተጣብቆ ነው ያለው። ስለዚህ ምንም አይነት ለውጥ በዛ ደረጃ ላይ ተደርጓል ብዬ ለማየት እንግዲህ ሌሎች ሰዎች ካልነገሩኝ በስተቀር እስካሁን ድረስ አላየው። በፖሊሲ ደረጃ ልውሰዶት ያደሩ ጥያቄዎች አሉ። የአስቸኳይ ጊዜ አዋጁ ወሳኝ ነው። ወሳኝ የሚሆነውም ደግሞ ዛሬ በህዝብ ላይ ያለውን ችግር ለማቅለል ሳይሆን፣ ወደፊትም ልንሄድባት የምንፈልጋት ዲሞክራሲያዊ ኢትዮጵያ ጊዜ ለመስጠት እና ለመዘጋጀት የሚያስፈልግ ስለሆነ የአስቸኳይ ጊዜ አዋጁ መነሳት አለበት። ይሄ ጥያቄ ለእሳቸው ብቻ የቀረበ ጥያቄ አይደለም፣ በፊትም የነበረ ነው። እስረኞች ተለቀው አላለቁም። እንለቃለን ብለዋል። ብዙ ለቀዋል። አሁንም መለቀቅ ያለባቸው እስረኞች አሉ። በኢትዮጵያ ውስጥ እስረኛ የፖለቲካ እስረኛ መኖር የለበትም ብለው በቃላቸው የተናገሩትን አሁንም መልቀቅ አለባቸው። አሁን አንድ ወሳኝ ነገር ደግሞ አለ። የኢትዮጵያ ጦር የኢትዮጵያ ዳር ድንበር ላይ ሆኖ ኢትዮጵያን ከውጭ ወራሪ የሚጠብቅ ጦር ነው እንጂ በየክልሉ ውስጥ እየዞረ ሰዎችን ቴሮራይዝ የሚያደርግ የሚገድል መሆን የለበትም። ይሄኛውም ያደረ ጥያቄ ነው። ጦሩ ከክልሎቹ ሁሉ መውጣት አለበት። ይሄ ደግሞ የህዝብን ጭንቀት ለማስወገድ ብቻ ሳይሆን በኢትዮጵያ ውስጥ ያለው የፌዴራላዊ ስርዓትን ስር እንዲሰድ ለማድረግ ይጠቅማል። አሁን ያለው በአካባቢ ያለው ጦር መውጣት አለበት። እነዚህ ያደሩ ጥያቄዎች አልተመለሱም። በሁለተኛ ደረጃ ላይ የለውጥ ጠቅላይ ሚኒስትር ናቸው ከተባለ የዲሞክራሲ ምህዳሩን እናሰፋለን ብለው ስለተናገሩ ኢትዮጵያ ውስጥ የዲሞክራሲ ስርዓት እንዳይገነባ በህግ ደረጃ ተወስደው እንቅፋት የሆኑትን ህግጋት በሙሉ ማስወገድ መቻል አለባቸው። በቃላቸው እንኳን ሲናገሩ አልሰማሁም። ስለ በጎ አድራጎት ህግ፣ ስለ ጸረ ሽብር በቃል እንኳን ሲናገሩ አልሰማሁም። ዲሞክራሲ ሊሰፋ አይችልም። ኢትዮጵያ አለመረጋጋትን እሳቸው መልሰዋ የተባለው በኢትዮጵያ ውስጥ ወደ ዲሞክራሲ ካልሄድን በስተቀር ወደ መበታተል ልንሄድ ነው። በዚህ አቅጣጫ ላይ ህጋዊ በሆነ ቃል አይደለም። ህጉ ትክክል አይደለም እና ፓርላማው ህጉን ማንሳት አለበት ማስፋት አለበት። የዲሞክራሲ ምህዳሩ መስፋት አለበት ከተባለ መስፋት አለበት። ሶስተኛ ደረጃ ወደ ህዝብ ምርጫ መሄድ አለብን። እስካሁን ድረስ ችግር የተፈጠረብን ህዝብ ድምፁ ስላልተሰማ ነው። ወደ ህዝብ ምርጫ ለመሄድ ደግሞ ሌሎች ሁለት ችግሮች አሉ። የፓርቲ ምዝገባ ህግ አለ። የኤሌክሽን ህግ አለ። በእነዚህ ደረጃ አሎች እንኳ ታይም ላይን ወይም የጊዜ ፕሮግራም እንኳን አልሰጡንም። ስለዚህ ምንም ለውጥ እኔ በለውጥ ደረጃ አይቻልም። ይሄ ማለት ደግሞ ያደረጉት ነገሮች በሙሉ ዋጋ የላቸውን ለማለት አይደለም። በጎ ነገሮች ተደርገዋል። ነገር ግን ፕሮግራማዊ በሆነ መንገድ፣ ተስፋ በሚሰጥ መንገድ አቅጣጫችን በዚህ በኩል ነው በሚል ነገር እኔ አላየሁኝም። ተስፋ አሁንም አለ ግን አንድ ቀን ባለፈ ቁጥር አንድ ቀን እያደርን በሄድን ቁጥር ተስፋው እየጨለመ ነው። ሄድ እርምጃ መውሰድ አለባቸው። እርምጃ ከወሰዱ የሁላችንም ድጋፍ አላቸው። አሁን በተስፋና በድርጊት መካከል በቃልና በድርጊት መካከል ተንጠልጥለን ያለ ነው።